የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከሚ3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። የአድዋ ድል የታሪክ ስንቆች ለረዥም ዓመታት ቀለም ብለን በጥቂት ኢትዮጵያኖች እና አብዛኞች ፈረንጆች ወዳጆቻችን ነበረ በዚህ ሲሳተፉ የነበሩት። የዚህ አመቱን ለየት ያደረገው እነኚህ ወጣት ኢትዮጵያኖች በጣም በታሪካቸው የሚኮሩ እና የሚተጉ ስለሆኑ ይሄን ለማየት በመምጣታችን በጣም ደስ ብሎኛል። በእውነቱ የአድዋ ድል ለእኛ ለኢትዮጵያን ብቻ ሳይሆን ለመላ የጥቁር ሕዝብ ትልቅ አርአያ እና ምሳሌ ነው። የፓንአፍሪካኒዝም እሳቤ እንዲፈጠር ያደረገ ነው እና በተለይ አሁን ሀገራችንና ሕዝባችን የተጋፈጧቸው ዘርፈ ብዙ ችግሮች ባሉበት ወቅት ሕዝባችን በመተባበር ወገን ለወገን ሲረዳዳ፣ ሲተዛዘን አንድ ሲሆን እየተጋጡብንን ችግሮች በድል አድራጊነት መወጣት እንደምንችል እና ማንኛውንም ነገር ማሸነፍ እንደምንችል የሚያሳይ ነው እና በእውነቱ ለእኔ ትልቅ ትርጉም ያለው ነው። የልዑል ኤርምያስ ኃይለ ሥላሴ ኃይለ ሥላሴንና የአቶ ነቢያት አክሊሉን ድምፅ ነው የሰማችሁት። አንድ መቶ ሃያ አራተኛውን የአድዋ ድል መታሰቢያ ተንተርሶ መሰንበቻውን እዚህ ዋሽንግተን ዲሲ ላይ ስለተከናወነ ሥነ ሥርዓት ካጫወቱን የተወሰደ ነው። ሙሉ ዝግጅቱ ቆየት ብሎ ይቀርባል። የልጅነት ዘመን ትዝታዎች የጠፉና የሰነበቱ ዘመን የጠገቡ ትውስታዎች የሙዚቃ ምትሃት በሚፈጥረው አንዳች ሚስጥር ከትውስታ ማህደር ተፈልቅቀው ድንገት ከተፍ ይላሉ። ሙዚቃ በማድመጥ ብቻ አንድ ሁለት ብለን ስለምንቆጥራቸው ትርፋቶች ልናወጋ ቀጠሮ ሰጥተን ነበር። የትውስታን አቅም ከማለምለም የፈጠራን ችሎታ እስከ ማሳደግ፣ ብሎም በሽታ የመከላከል አቅማችንን እስከ መጨመር የሚደርሱትን አስገራሚውን የሙዚቃ ፋይዳዎች በወፍ በረር እንቃኛለን። ወኔ አሁን ባለኝ ልምድ ለምሳሌ ሁልጊዜ መጥተው የሚያዩን ኦዲየንስ ውስጥ ያሉ ሰዎች ሙዚቃ በጣም የሚወዱ የማይቀሩ ኮንቲነስ የሚመጡ ሰዎች አሉ። እኔም ራሴ በሰሚ ሞኝ ሳየው ከሱስ ሱስ ማለት ይቻላል። ካለ ሙዚቃ ኢማጅን ማድረግ አልችልም። ላይፍ ነው አዲስ ሙዚቃ የሌለበት ላይፍ በጣም ከባድ ነው የሚሆነው እንደ ሰሚም እንደ ተጫዋችነት። በተለይ ስነ አእምሮ ወይም ስነ ልቦና ችግር ላላቸው ሰዎች የሚዚክ ቴራፒ ኤክስፐርቶች ሄደው በሽተኞቹ ባሉበት ክፍል ውስጥ የሙዚቃ ቴራፒ ሲያደርጉ ሆስፒታሉ ይሰራሉ፣ በተለያየ ቦታ ይሰራሉ። እና ልክ ነው ለህክምና ስራ ይውላል። አንጎልና ሙዚቃ አሁን ለዛሬ በቀጠሮ የተለየ ናቸው። ሁለት እንግዶቻችን እውቁ ሙዚቀኛ ሄኖክ ተመስገንና የአንጎል ሐኪሙ ፕሮፌሰር ዮናስ እንዳለ በቀጠሮ ተመልሰዋል። ጤና ስጥልን ክቡራትና ክቡራን የመጽሔት ታዳሚዎች እሁድ የካቲት 29 2012 ዓ ም ከልዩ ልዩ አዝናኝና ቁም ነገር አዘል ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። ተረኛው አቀናባሪ ብርሃን ኃይሉ ናት። አዎን፣ እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ ከሰዓቱ የዓለም ዜና በኋላ እመለሳለሁ። ጠብቆን ጤና ስጥልኝ። እንደምን አመሻችሁ? ዜናዎቹን የማሰማችሁ ቆንጅ ይታየ ነኝ። ዛሬ እንደ ኤውሮፓውያን አቆጣጠር መጋቢት ወይም ማርች ስምንት እየተከበረ ያለውን የዓለም የሴቶች ቀን ምክንያት በማድረግ ሙሉ በሙሉ በሴቶች የተመራ የኢትዮጵያ አየር መንገድ በረራ ዛሬ ጠዋት ዩናይትድ ስቴትስ ዋሽንግተን ዳለስ አውሮፕላን ጣቢያ በስኬት ገብቷል። በካፒቴን አምሳለ ጓሉ አብራሪነት ከአዲስ አበባ የተነሳው አውሮፕላን ዓለም አቀፍ አውሮፕላን ማረፊያው ዳላስ ሲደርስ ሞቅ ያለ አቀባብል ነው የተደረገለት። አየር መንገዱ በአብራሪነት በበረራ መስተንግዶ በበረራ ምህንድስናና መሰል ዘርፎች ሙሉ በሙሉ ሴቶች የተሳተፉበት በረራ ሲያደርግ ይሄ ስድስተኛ ጊዜው ነው። አድማጮቻችን በዳላስ ዋሽንግተን አውሮፕላን ማረፊያ የነበረውን ዝግጅት ባልደረቦቻችን በስፍራው ተገኝተው ተከታትለዋል። ከዜና በኋላ ይቀርባል። የዛሬው ዓለም አቀፍ የሴቶች ቀን ኮሮና ቫይረስ ስርጭት ያጠቃቸው ሀገሮች በርካታ ዝግጅቶቻቸውን ቢሰርዙም እለቱ እየተከበረ ነው። በሰሜን ምስራቅ ክፍለ ግዛቷ ውሃን ኮሮና የተቀሰቀሰባት ቻይና የመንግስት የዜና ማሰራጫዎች ወረርሽኙን በመዋጋት በግንባር ቀደም የተሰለፉትን ሴት የጤና ሰራተኞች በዚህ ዕለት አክብረዋል። በኮሮና ቫይረስ የተጠቁ አካባቢዎች እለቱን እንዲያከብሩ የረዱ ሴት የላቦራቶሪ ባለሙያዎች፣ ነርሶችና የስነ ልቡና ጤና ባለሙያዎችን ስራ የዜና ማሰራጫዎቹ ሲያወሱላቸው ውለዋል። ዛሬ የዓለም የጤና ድርጅት እንዳስታወቀው የኮሮና ቫይረስ ተጠቂዎች እንዳገኙ እስካሁን ያስታወቁ ሀገሮች ቁጥር አንድ መቶ ደርሷል። በአጠቃላይ በዓለም ዙሪያ በቫይረሱ የታመመው ሰው ብዛትም ከአንድ መቶ ሺህ በልጧል። ይህ ሁኔታ እጅጉን ከባድ ቢሆንም ተስፋ ሊያስቆርጠን ግን አይገባም። አሁንም ሁሉ ሰው በያለበት ሊያደርግ የሚችለውና ሊያደርግ የሚገባው ብዙ አለና ሲሉ የዓለም የጤና ድርጅት ዋና ስራ አስኪያጅ ቴድሮስ አድሃኖም አሳስበዋል። ዶክተር ቴድሮስ ጣሊያን የቫይረሱ ስርጭት ለመቀነስና ሀገሯን ለመጠበቅ መስዋዕትነት በመክፈል ያሉትን የወሰደችውን ጠንካራ ጀግንነት የተመላበት እርምጃ ሲሉ አድንቀው አብረናችሁ መስራታችንን እንቀጥላለን ብለዋል። ከዚሁ ዜና ሳንወጣ ዩናይትድ ስቴትስ በቫይረሱ ሳቢያ በሀገሯ የሞቱት ሰዎች ቁጥር 19 መድረሱን ይፋ አድርጋለች። ከሶማሊያው ጽንፈኛ ታጣቂ ቡድን ከአልሸባብ ዋና መሪዎች አንደኛው በቅርቡ በተካሄደ የድሮን ጥቃት ሳይገደል እንዳልቀረ የዩናይትድ ስቴትስ የጦር ኃይል ለቪኦኤ አረጋግጧል የዩናይትድ ስቴትስ የጦር ኃይል የአፍሪኮም ማለትም የአፍሪካ እዝ ቃል አቀባይ ኮሎኔል ክሪስ ካርንስ ለቪኦኤ በሰጡት ቃል በአውሮፓውያን የካቲት 22 ቀን በተካሄደው ጥቃት በሽር ኩርጋብ በሚል ቅጽል ስምም የሚታወቀው በሽር ሞሐመድ በእርግጥም ተገሏል ብለን እናምናለን ብለዋል። የድሮን ጥቃቱ የተካሄደው ሳካው የምትባል የማዕከላዊ ጁባ አካባቢ ነው። አድማጮች ዓለም አቀፍ የሴቶች ቀን ምክንያት በማድረግ ሙሉ በሙሉ በሴቶች የተመራው የኢትዮጵያ አየር መንገድ የበረራ ቡድን ቀደም ሲል እንዳልነው ዛሬ ዋሽንግተን ዳለስ አውሮፕላን ማረፊያ ደርሷል። ባልደረቦቻችን ሀብታሙ ስዩምና ኤለን ገረመው በስፍራው ተከታትለው የሚከተለውን ዘገባ አሰናድተዋል። ዓለም አቀፍ የሴቶች ቀንን ታሳቢ በማድረግ ሴቶች ይችላሉ የሚለውን አስተሳሰብ በኢትዮጵያ ብቻ ሳይሆን በዓለም ዙሪያ ለማስተዋወቅ የኢትዮጵያ አየር መንገድ ለስድስተኛ ጊዜ ሙሉ በሙሉ በሴቶች የተመራ የበረራ ቡድን ይዞ ከአዲስ አበባ ዋሽንግተን ዲሲ ዳላስ ኤርፖርት ገብቷል። በስፍራው ጥሪ የተደረገላቸው እንግዶች፣ እንዲሁም ከዋሽንግተን ዲሲ ከንቲባ ቢሮ ተወካዮች፣ በዚህ በአሜሪካን ሀገር የኢትዮጵያ ኤምባሲ አምባሳደር ፍጹም አረጋን ጨምሮ በርከት ያሉ ታዳሚዎች ተሰባስበዋል። ወይዘሮ ራሄል አሰፋ በኢትዮጵያ አየር መንገድ የገበያ ጉዳይ ምክትል ፕሬዚዳንት ናት። ይህ ጉዞ ሴቶች ይችላሉ የሚለውን ሀሳብ በማስረጹ ረገድ እየተጫወተ ያለውን ሚና እንዴት አስረዳለች? ይህንን ሲጀምር እንዳልነው ያው ስድስት አመቱ ነው። መጀመሪያም ጊዜ ስንጀምረው ብዙ ጊዜ የኤቪዬሽን እና ከአየር መንገድ ጋር በተያያዘ በአብዛኛው ለሴቶች ኦልሞስት የተከለለ ተብሎ የሚታሰበው የበረራ አስተናጋጅነት ነው፣ ግን አየር መንገድ እና አቪዬሽን ኢንዱስትሪ በአጠቃላይ በጣም የተለያዩ ብዙ ፕሮፌሽኖች ያሉት ነው እና እንደ ፓይለት፣ እንደ ቴክኒሺያን፣ እንደ ኢንጂኒርስ እንደዚ አይነት ፕሮፌሽኖች በአብዛኛው ሴቶች የሚደፍሩት ፕሮፌሽን አይደለም እና ግን ለምን ይህን ያህል አየር መንገዱ በእድሜ ዘመኑ እና ብዙ አየር መንገዶችም በአጠቃላይ በሚገርም ሁኔታ ሴቶች እነዚ አይነት ፕሮፌሽኖችን አይደፍሯቸውም እና እኛም ያው እንግዲህ ባለፉት ጥቂት ዓመታት ነው እንግዲህ መውረር፣ ሴቶቻችን ደፈር እያሉ እየገቡ ምንድን ነው ይህንን መጀመሪያ መደፈር የሚችል ፕሮፌሽን መሆኑን ራሱ ማስተማር አለብን። ያን ለማሳየት ነው እና ጀመር ነው የዛሬ ስድስት ዓመት እና አንድ ፍላይትን ከመጀመሪያ እስከ መጨረሻ በረራ ዝግጅት ጀምሮ እስከ ማብረር እስከ መጨረሻው መዳረሻ ድረስ ለማድረስ ሴቶች ብቻ ሊሰሩት የሚችሉት ስራ ነው እና ይሄንን ብናሳይ ምናልባት በተለይ በተለይ የአፍሪካ ሴቶቻችንን በተለይ ወጣት ሴቶቻችንን ወደ እነዚህ ስራዎች እንዲደፍሩ ያበረታታልናል ብለን ጀመር ነው። ከምናስበው በላይ በዓለም ደረጃ እውቅና በጣም ማበረታቻ ደረሰን እና እንዲያውም በአንድ ክሩ ሴት ኦፍ ክሩ መሰራት አይችልም፣ ሁለት ቀይረን ነው ሰው። ይሄ ምን ያህል ሴት ፓይለቶች እንዳሉን ያሳያል። እናው ኢንስፓየር ለማድረግ ነው ሴቶቻችንን ወጣቶች ልጆቻችንን። ደግሞም ከስድስት አመት ወዲህ ምላሽ አይተንበታል። በጣም በብዙ ቁጥር ትምህርት ቤቶቻችን ሴቶች እየገቡልን ነው። በዚህ አለም ላይ ማንም ሴት ልጅ ከምትመኘው፣ ከምታየው፣ ከምትሰማው ነገር ተነስታ የፈለገችውን ነገር ማለም ትችላለች፣ ማግኘት ትችላለች እንደተባለው ዘር ኢዝ ኖ ሊሚት ቱ ዋን ስትሪም ያንን ነው ማሳየት የምንፈልገው። ለስድስተኛ ጊዜ ይህንን በረራ እየመራች የመጣችው ካፒቴን አምሳለ ጓሉ ሴቶች ሌሎች ሴቶችን በማብቃቱ ረገድ ማድረግ ያለባቸውን ነገር ከበረራው ስሜት ጋር እያይዛ እንዴት ታስረዳለች። ለስድስተኛ ጊዜ ነው ይህን በረራ ያደረግ ነው። በጣም ደስ የሚል ቆንጆ ነበረ የመጀመሪያው። የበረራው አላማ ሴቶችን ታዳጊ ልጆችን በራሳቸው መተማመን እንዲጨምሩ በወንድ የተያዙ የሚባሉ የስራ ቦታዎች መግባት እንደሚችሉ ለማሳየት እንደምታዩ ደግሞ በጣም ብዙ የሚዲያ አቴንሽን አሉ እንደዚህ አይነት በረራ ስለዚህ ሁል ጊዜ ሁሉም ሰው በቤቱ ሆኖ ለምን የሴቶች ቁጥር እንደዚህ ትንሽ ሆነ? ምንድን ነው ችግሩ? መፍትሄውስ የሚሉትን ነገሮች ለመነጋገር እድል ይከፍታል። ይሄ ደግሞ የማህበረሰቡ የአመለካከት ለውጥ ያመጣል። በጣም ዋናውና ከባዱ ነገር ብዙ ጊዜ የአመለካከት ለውጥ ነው። ሴት እዚህ ቦታ ነው የምትገኘው የሚለው አመለካከት ነው ሰውን ወደ ኋላ ያስቀረው እንጂ አሁን ወደ በረራ ሙያ ብትይ ምንም ጉልበት ጥንካሬ የሚፈልግ ነገር የለም። በጣም ዋናው ነገር ኔትወርኪንግ በጣም ኢምፖርታንት ነው። ሴቶች እርስ በርሳቸው ግንኙነት ሊኖራቸው ይገባል። ሀሳቦች መለዋወጥ ማለት ነው። ሌላ መደጋገፍ ነው። በጣም ብዙ አሁን ከሴቶች ጋር ስንበር ፕሮሲጀሩ ስታንዳርድ ቢኖረውም ግን ደስ የሚልሽ ነገር አለ። አሁን ይህን በ2015 ህዳር ወር ላይ ባንኮክ የመጀመሪያ ፍላይ ስንበር ስምንት ሴቶች ነበር። አሁን ኢትዮጵያን አየር መንገድ ውስጥ ሀያ ሴቶች አሉ ስራ ላይ አምስት አመት ባነሰው ሰው ጊዜ ውስጥ ማለት ነው። በረራ ትምህርት ቤት ደግሞ 24 ሴቶች ስልጠና እየወሰዱ ነው። ስለዚህ ለውጡ መጥቷል ማለት ነው። ሴቶች እንደጋገፋለን፣ የራሳችን ግሩፖች አለ እንደሚደረስ እንደሚቻል ያልሚቻል ነገር መሆኑን ማሳየት ለሌሎች እህቶቻችን የኛ ኃላፊነት ነው። በስፍራው በክብር እንግድነት የተገኙት በአሜሪካን ሀገር የኢትዮጵያ አምባሳደር ፍጹም አረጋ ሴቶችን ለአመራር ማምጣት ያለውን ፋይዳ ገልጸው፣ በተለይም ለታዳጊ ሴቶች ልዩ መልእክት አስተላልፈዋል። የኢትዮጵያ አየር መንገድ ከአሁን በፊትም በተለያዩ ግዛቶች አፍሪካንም ኤዥያንም ጨምሮ በረራዎች አድርገዋል፣ ሙሉ ለሙሉ በሴቶች ብቻ በሙሉ ሴቶች ሲሆኑበት ይህ እንግዲህ ስድስተኛው መሆኑ ነው። ግን ለዋሽንግተን ዲሲ እንደዚህ ረጅም በረራ የመጀመሪያ ጊዜ ነው እና እጅግ በጣም የሚያኮራ ነው። እዚህም ከተለያዩ የመንግስት አካላትም የተወከሉ፣ የግል ዘርፍ የተወከሉ ሰዎች ትልቅ አድናቆት እየሰጡት ነው። ኢትዮጵያ አየር መንገድም ትልቅነቱን የበለጠ እያስመሰከረ ነው። በተለይ አሁን ደግሞ ባለንበት ኮሮና ጋር ተያይዞ አየር መንገዶች ኦልሞስት እየተዘጉ ባሉበት፣ ዓለም ጤና ድርጅት ያወጣውን መስፈርቶች ተጠንቅቀው እየሰሩ ያለው ነገር ስናይ ለኤር ትራንስፖርት በአጠቃላይ መነቃቃት በመውሰድም ይቻላል። በዚህ አጋጣሚ ከዓለም ጤና ድርጅት የሚወጡ መረጃዎችን ህዝቡ በቅርብ እንዲከታተልና ራሱን እንዲጠብቅም ማደራ ማለት ፈልጋለሁ። ስለዚህ በአጠቃላይ ትልቅ ኩራት ነው። ሴት ልጅ ከተማረች ተገቢ ድጋፍ ከተደረገላት ማናቸውንም ነገሮች ማድረግ እንደምትችል ያስመሰከሩበት ነው። ሀገራችንም ሴቶች በሁሉም ዘርፍ እንዲንቀሳቀሱ ምሳሌያዊ የሆኑ እርምጃዎች እየተወሰዱ ነው። ለምሳሌ ክብርት ፕሬዚደንታችን ሴት መሆናቸው በራሱ በአፍሪካ በአሁኑ ሰዓት በስራ ላይ የሚገኙ ብቸኛዋ ርዕሰ ብሔር ናቸው። ሌሎችም ዘርፎች ላይ ያሉ በሴቶች እንዲሞላ መሆኑ በየደረጃው ሌሎችም አመራር ላይ የመጡ መሆናቸው በፖለቲካው ዘርፍም ወደ ስፖርቱን ብንሄድ በሁሉም መስክ ሴቶች አስደናቂ ነገር እየሰሩ ነው። በተለይ ለቀጣዩ ትውልድ ህጻናት ትምህርት ቤት ላሉ እንደ ነሱ መሆን እንፈልጋለን ብለው እንዲመኙ ሞዴል እየሆኑ ልን ነው። ስለዚህ ትልቅ ኩራት ይሰማናል። በዚህ አጋጣሚ ወላጆችም ቢሆኑ ልጆቻቸው ተገቢ ድጋፍ ካገኙ በትምህርታቸው እንዲበረቱ የቤት ውስጥ ስራ ጫና እንዲቃለላቸው ከተደረገ እነዚህ ዛሬ ይህንን ታሪክ የሰሩ ሴቶች፣ ሌሎችም ታላላቅ ስራዎችን እየሰሩ ያሉ ሴቶች፣ ብዙ ነገር እያደረጉ ያሉ ሴቶች ደረጃ መድረስ እንደሚችሉ ኢንስፓይሬሽን ወይም ደግሞ ማበረታቻ ነው ብዬ ወስዳለሁኝ። ግን ያው ይህ ነገር ማርች ኤት ላይ ብቻ ሳይሆን የየዕለት ክንውን እንዲሆን ሁሉም የበኩሉ መወጣት አለበት ማለት ነው። ለሴት ልጆች ማስተላለፍ የምፈልገው ውድ ሴት ልጆች፣ መሆን የምትፈልጉትን መሆን ትችላላችሁ። በርትታችሁ ትምህርታችሁን ተከታተሉ። በርትታችሁ ወላጆቻችሁ፣ መምህራኖቻችሁ የሚሰጧችሁን ምክር ተቀበሉ። ታላላቆቻችሁ የደረሱበት ደረጃ ለመድረስ ያደረጉትን ጥረት ለማወቅ ጥረት አድርግ ከዛም ይሳካላችኋል። መልካም እድል። በሀገር ደረጃ ከ 2011 ዓ ም ጀምሮ ወርሃ መጋቢት የሴቶች ጉዳዮች የሚነሱበት ሴቶች የሚታሰቡበትና የሚዘከሩበት እንዲሁም የሴቶች እኩልነትና የውክልና ጥያቄዎች እንዲቀርቡበት በተወሰነው መሰረት የሴቶች ቀን ወሩም በሙሉ ሲታሰብ የሚቆይ ይሆናል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ እሁድ የካቲት 292012 ዓ ም የራዲዮ መጽሔት ተጀመረ። ለምሽቱ ከተሰናዱ ልዩ ልዩ አዝናኝና ቁም ነገር አዘል ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። ተረኛዋ አቀናባሪ የብርሃን ኃይሉ ናት። አሁን በመጽሔት ወግ መሠረት የሳምንቷን ምርጥ ግጥም እናስቀድም።

ከሙኑ እስ በለው ነበልባሉን አልማው ፋኖቱ ሰው ይትጎልጎል ወደ ላይ ይቀጣጠል ችቦ ሰው ይኖራል ጭላንጭል ተርቦ መጋቢት ስምንት ሁለት ሺ ዓመት የብርሃን እርሾው በተሰኘችውና ገጣሚው ዶክተር ተሻገር ሽፈራው ባነበበልን በሳምንቷ ምርጥ ግጥም የዛሬ እሁድ የካቲት 29 2012 ዝግጅታችንን ጀምረናል። ዶክተር ተሻገር በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና የኮሚኒኬሽን ትምህርት ቤት መምህር ነው። ለግሩም ግጥሙ አመሰግናለሁ። አሁን የመክፈቻዋን ስልት ላስከተል። ባሳለፍነው ሳምንት መጀመሪያ የተከበረውን 124ኛውን የአድዋ ድል መታሰቢያ በዓል ተንተርሶ እዚህ ዋሽንግተን ዲሲ ላይ የተከናወነ ስነ ስርዓት ነው መነሻችን። ታሪካዊው ዕለት በተዘከረበት በዚህ መድረክ ለማኅበረሰብ ልዕልና ባበረከቱት የላቀ አስተዋጽኦ የመረጧቸውን በርካታ ኢትዮጵያውያንና አንድ አሜሪካዊ የከፍተኛ ትምህርት ተቋም ሸልመዋል። ሁለት እንግዶችን ጋብዘን አወያይተናል። ልዑል ኤርምያስ ኃይለ ሥላሴ ኃይለ ሥላሴ፣ የኢትዮጵያ የዘውድ ምክር ቤት ፕሬዝዳንት፣ አቶ ነቢያት አክሊሉ ደምሴ የሞ አንበሳ ተቋም የሕዝብ ግንኙነት ኃላፊ፣ በመግቢያችን ለአድማጮች እንዳስተዋወቅ ነው መነሻችን። አንድ መቶ ሀያተኛውን የአድዋ ድል መታሰቢያ በዓል ምክንያት በማድረግ ልዩ ልዩ ስራዎችን ለማህበረሰብ ያበረከቱ በውጭ አገር በሚኖሩ ኢትዮጵያውያን ዘንድ ላሳዩት የአመራር ብቃት ይላል፣ ወደ መስሪያ ቤታችን የተላከው ደብዳቤ። ያድዋ ምሽት በሚል በተሰናዳው ስነ ስርዓት የላቀ አስተዋጽኦ አበርክተዋል በሚል የመረጣችኋቸውን ኢትዮጵያውያን ለክብር አብቅታችኋል። ልዑል ኤርሚያስ ከርሶል ጀምረ በልዩ ልዩ ታላላቅ ስራዎቻቸው የመረጣችኋቸውን ኢትዮጵያውያን ለክብር የምታበቁበትን ይህን አይነቱ ስነ ስርዓት ራሱ ለየት ያለ ደንብና አቀራረብ ያለው ራሱን የቻለ የተለየ ስነ ስርዓት ተከትሎ ነው የሚካሄደው የማየት ዕድል ባገኘበት አጋጣሚ እንደ ተረዳሁት፣ እስኪ ባጭሩ ያስረዱን፣ መሰረቱን ዓላማውን ጨምረው ከሱ ብንጀምር። ሉል ኤርሚያስ እሺ፣ ደስ ብሎኝ ለረዥም ዓመታት የአገር ቅርጾች የአገር ባህላቶች ሳይከበሩ በነበረበት እኛ ቀደም ብለን የታሪክ ትልቅነት የታሪክ አስፈላጊነት ይሄንን ደግሞ ለአዲሱ ትውልድ ለማስታወቅ በማለት ለረዥም ጊዜ ይሄን ስራ ስንሰራ ነበር። በጥቂት ኢትዮጵያኖች እና አብዛኞች ፈረንጆች ወዳጆቻችን ነበረ፣ በዚህ ሲሳተፉ የነበሩት። የዚህ አመቱን ለየት ያደረገው ለመጀመሪያ ጊዜ የመዋንበሳ ተቋም በመሳተፉና ዝግጅቱ በማድረጉ በጣም ነው የበለጠ ክብር የተሰማን። ለምን እነኚህ ወጣት ኢትዮጵያኖች በጣም በታሪካቸው የሚኮሩና የሚተጉ ስለሆኑ ይህን ለማየት በመምጣታችን በጣም ደስ ብሎኛል። መልካም፣ አመሰግናለሁ ልዑል ኤርሚያስ። አቶ ነቢያት፣ ይህን ቀደም ብዬ መግቢያው ላይ የጠቀስኩትን ደብዳቤ የአድዋ ምሽት በሚል ርዕስ በተሰጠት ኃላፊነት የላኩልን እርስዎ ነበሩ። በሌሎች አጋጣሚዎች በፕሮግራማችን ስትቀርብ ከዚህ ቀደም በእርግጥም በወጣትነት ዕድሜ የምትገኝ በመሆኑ ጭምር አንተ በሚል ነበር ያስተዋወቅኩ እዚህ ዩናይት ስቴትስ ተወልደህ አድገህ ነገር ግን አማርኛ አቀላጥፈ መናገርና መጻፍ መቻል ብቻ ሳይሆን በኢትዮጵያ ባህልና ታሪክ ላይም የተለየ ትኩረት በማድረግ ትታወቃለህ። ከሌሎች እንደ አንተው አስገራሚ ክህሎት ካሳዩ እንግዶች ጋር ከዚህ ቀደም አቅርበንህ እናውቃለን። እስኪ ለሁሉም በምንነጋገርበት ርእሰ ጉዳይ ላይ ካል ኃላፊነት አንጻር አንቱ በሚለው ልቀጥልና በዚህ ልዩ ሥነ ሥርዓት ያከበራችሁት የአድዋ ድል መታሰቢያ በየዓመቱ በታሪካዊነት መዘከሩ በተለይም ለዛሬው ትውልድ እርሶን ለመሰሉና ከአገር ውጭ ለተወለዱና ላደጉት ጭምር ምን ተጨባጭ ፋይዳ አለው ይላሉ? ዛሬ ከሚታዩ ጉዳዮችም ጋር ማዛመድ ይችላሉ? እሺ፣ አመሰግናለሁ። በቅድሚያ ከወትሮ የተለየ እንግዲህ ንበሳ ከተቀላቅልኩ ወዲህ እንግዲህ አንተ የሚለውን ማድረጌ ከፍ ያደረክልኝ። በዚህም አጋጣሚ ልዑል ኤርሚያስ ስላሴ በእውነቱ ይህንን ኃላፊነት ከዘውድ ምክር ቤት ጋር በመተባበር በየዓመቱ የሚደረገውን የአድዋ የክብረ በዓል ዝግጅት ላይ ለመሳተፍ እድሉን ስለሰጡን ላመሰግናቸው ወዳለሁ። ለእኔ ትልቅ ትርጉም ነው የሚሰጠኝ። በእውነቱ የአድዋ ድል ለእኛ ለኢትዮጵያውያን ብቻ ሳይሆን ለመላ የጥቁር ህዝብ ትልቅ አራያ እና ምሳሌ ነው። በተለይ ፓን አፍሪካኒዝም እሳቤ እንዲፈጠር ያደረገ ነው። ጥቁሮች ነጮችን ማሸነፍ ይችላሉ የሚለው እሳቤ ሁሉ የተፈጠረው ከአድዋ ድል ተከትሎ ነው እና ለእኛ ትልቅ ትርጉም የሚሰጠን በተለይ አሁን ሀገራችንና ህዝባችን የተጋፈጧቸው ዘርፈ ብዙ ችግሮች ባሉበት ወቅት ህዝባችን በመተባበር ወገን ለወገን ሲረዳዳ ሲተዛዘን አንድ ሲሆን የተካቱብንን ችግሮች በድል አድራጊነት መወጣት እንደምንችልና ማንኛውንም ነገር ማሸነፍ እንደምንችል የሚያሳይ ነው እና በእውነቱ ለእኔ ትልቅ ትርጉም ያለው ነው። በጣም ደስ ብሎኛል ባሉ ለማክብር መቻሌ። መልካም የአድዋን ድል መታሰቢያን የታሪክ ፋይዳ ይልቁንም ለዛሬ የሚኖረውን ዋጋ ነው ያሳዩን አቶ ነቢያት። ሎ ኤርሚያስ ወደ እርሶ ልመለስና ቀደም ብለው በገለጹልን መሰረት ለኢትዮጵያ ማህበረሰብ ካበረከቷቸው የላቀ አስተዋጽኦ አንጻር በየዓመቱ እውቅና ትሰጣላችሁ። ይሄንም ሽልማት ሥነ ሥርዓት ታካሂዳላችሁ። ዘንድሮ ለዚህ እውቅናና ክብር የበቁትን ሰዎች እንደምን መረጣችኋቸው? እነማንስ ናቸው ለዚህ ክብርና እውቅና የበቁት? በቁጥርም በርከት ያሉ ይመስለኛል። አንዳቸውን ከመካከላቸው ከዚህ ቀደም ለረጅም ዓመታት ሌሎችን በማክበርና እውቅና በመስጠት የሚሰራ ማህበረ ግዢሯን ዘረ ኢትዮጵያ ቸውን የማነጋገር እድል ገጥሞናል። አቶ አክሊሉ ደምሴ በአጋጣሚ የአቶ ነቢያትም አባት ናቸው። እስኪ እንገሩን፣ ሌሎቹን ለዚህ ክብር እውቅና ያበቁትን ጨምረው ሎሊ ኤርሚያስ። በጣም ደስ ብሎኝ በእውነት እነህ ትልቅ አዛውንት ኢትዮጵያ አገር ቤት በነበራቸው ኃላፊነት ከዛም በስደት እዚሁ በተለያዩ ሀገር ህብረተሰቦች ላበረከቱና ለሰሩ ስራች በእውነት ትልቅ ምስጋና ነው የሚገባቸው። የእኛ ተስፋ የእነሱን አርያ ተከትሎ አዲሱ ትውልድ ይሄንን እንደ አንድ ምሳሌ ወስዶ ወጣቱን ከነሱ ብርታት እንደሚያገኝ ተስፋ አለኝ። የዚህን አመት ልዩ ያደረገው በእውነት በእድሜም የገፉ አዛውንት አባቶቻችን አሉ ከመካከሉ እንደ ዶክተር አክሊሉ ሀብቴ፣ ዶክተር ፀሐይ ተፈራ፣ እነ አቶ መሐሙድ አህመድ፣ አቶ ክፍሉ ሽመልስ፣ እንደዚህም አቶ አክሊሉ ደምሴ እንደተናገርከው። ከዚህ ውጭ ደግሞ በእውነት በባህል እነ ወይዘሮ ማሪቱ ለገሰ እና አቶ ታምራት መድን ወጣቶችም አሉ ከመሀል እነ አቶ ሳምሶን ተፈራ በኮንግሬስ ውስጥም የኢትዮጵያን ኮከስ በመፍጠር በራሳቸው ኢኒሽቲቭ ብዙ ያበረከቱ አዛውንቶች አሉ። ከዚህ ደግሞ ትንሽ ለየት ብሎ አቶ ኤልያስ ወንድሙ እና አብረው ዶክተር ቴሪዛ ዴቭሮን፣ ዶክተር ቲሞቲ ሎ፣ ዶክተር ኤሌና ኢምቦሽ ከሎዮላ ሜሪማውንት ዩኒቨርሲቲ ሎስ አንጀለስ ፀሐይ ፓብሊሽንግን በጣም በመደገፍ እና የኢትዮጵያን ታሪካዊ ጽሑፎችን በማበርከት ትልቅ ሚና የተጫወቱ አሜሪካኖች ናቸው እና እነሱም እዚህ ላይ በመገኘታቸው በጣም በጣም በእውነት የተለየ ክብር ይሰማናል። እንደዚሁም ለብዙ ዓመት ያገለገሉ ወጣቶች አሉ። እንደ አቶ አቤ ተድላ፣ እንደ ፕሮፌሰር ጆቫኒ ሩፊኒ ጊዜያቸውን ሰጥተው በተለያየ ዘርፍ ለብዙ ዓመት ሲያገለግሉ የነበሩ ወጣቶች ቢሆኑም ለዚህ ሽልማት ብቁ ናቸው በማለት እነሱንም ለመሸለም ስለቻልን በጣም በጣም ትልቅ ክብር ነው የሚሰማን። ከዚህ መሀልም ደግሞ ብዙ የተለያዩ ሴቶችም አሉ። ብዙ ጊዜ የሴቶችን አሳውዞ እና ተሳትፎ ብዙ ጊዜ እናንልም እና የዛሬ አመት በጣም እድለኞች ነበር እነ ወይዘሮ ኢትዮጵያ አልስፌድና ወይዘሮ ተዋል ንጉሶ እንደዚሁ በሰፊው ማክበር መቻላችን፣ እንደዚሁ ለወጣቶች እህቶቻችንም ጥሩ ምሳሌ ይሆናል ብለን እናስባለን። መልካም፣ አቶ ነቢያት እንዲህ ያለው የተለየ የራሱ ጠባይ ያለው ስርዓት በተለይ መድረኩ ላይ ያለውን የተመለከተ ብቻ በሚረዳው ለመግለጽ አስቸጋሪ ይመስለኛል። ከዚህ ቀደም የነበረ የራሱ ስርዓት እንዳለው ባህልና ልማድን የተከተለ መሆኑን መረዳት ይቻላል። ይሁን እንጂ እውቅና የሚሰጥባቸውን መድረኮች የሽልማት ስነ ስርዓቶችን መስራቾች የቤተሰብ አባላትም ጭምሪ በመሆናቸው በወጣትነቶ ጀምሮ በቀጥታም ቢሳተፋሉና እንዲህ ያለው የሽልማት ድርጅት ምናልባትም ለታሪክ ከሚሰጠው አጽንኦት ጋርም ሊዛመድ ይችል ይሆናል። ምን የተለየ ነገር ያመጣል ይላሉ? አዎ ለእኔ በእውነቱ ለመናገር ከሁሉም ላቅ ያለ ነው መቼም የዘውድ ምክር ቤት በተቋም ደረጃ የኢትዮጵያን የብዙ ሺህ ዘመናት ታሪክ ምስክር ነው በራሱ ልዑል ኤርሚያስ በፕሬዚዳንትነት ወይም በሰብሳቢነት የሚመሩት ድርጅት እና በአሜሪካን ሀገር ሌሎችም ቦታዎች ካሉት ተመሳሳይ የሽልማት ድርጅቶች ለየት የሚያደርገው የዛ ታሪካዊ ግዝፈት በተለይ ደግሞ በውስጡ ደግሞ ያዘሉት የኢትዮጵያዊነት ሴቶች እንዲህ አይነት ደግሞ የሽልማት ዝግጅት በአባቶቻችን ወግ ማዕረግ እና ክብር ባለው መንገድ በመከናወኑ ለእኔ የተለየ ያደርገዋል፣ እውነቱን ለመናገር እና እንዲህ አይነቱ ባህል ቢስፋፋ ምናልባትም በሌሎችን ቦታዎች ህዝባችንን በማሰባሰብ በአባቶቻችን ወግና ማዕረግ ለሀገራችን ያገለገሉት እና አስተዋጽኦ ያበረከቱ ኢትዮጵያውያን ሌሎችም የሚከበሩበት እና እውቅና የሚያገኙበት ተቋም ይሆናል ብዬ አስባለሁ። እውነተኛውን ታሪካችንን ለህዝባችን በማስተማር ኢትዮጵያዊነት የሚከበርበትን መንገድ እና የሚጎላበትን መንገድ ለመፍጠር እንፈልጋለን። መልካም ሉል ኤርሚያስ ደርሶ ልመለስ። ቀደም ሲል ኢትዮጵያ ውስጥ የቀዳማ ኃይለ ስላሴ ድርጅት እንደነበር ከብዙ አመታት በኋላ እንደገና ለማንሰራራት በሌሎች ተቋማትና ግለሰቦች ሙከራ እንደተደረገ፣ እሱም ያን ሀል እንዳልዘለቀ ይታወቃል። እነኚህ ሁለቱ ስራዎች ዝምድና የኖራቸው ይሆን? ምናልባትም የሚያስታውሱን ነገር ካለ የመጨረሻ ቃል እናደርግ። አው፣ እርግጥ እንዳልከው ከዚህ ቀደም የቀዳማዊ ሀይለስላሴ ሽልማት ድርጅት በእውነት በጣም በሰፊው መልኩ የኢትዮጵያና የውጭ ሀገር ዜጋዎች ለኢትዮጵያ በተለያየ በስነ ጽሁፍ፣ በባህል በተለያዩ የሸለመ ነበር። ዓለም አቀፍም እውቅና ነበረው። የእኛ ተስፋ ይሄ እንደገና ሲመሰረት ለኢትዮጵያ ክብር ነው ብዬ አምናለሁ እኔ በግሌ እንደዚሁም ታሪክም ያለው ሽልማት ስለሆነ በኢትዮጵያኖች አካባቢ ብቻ ሳይሆን ለአፍሪካም እንደዚህ አይነት ነገር የለምም ነበር እስከ ዛሬም ያለ አይመስልና፣ እኛ ቀዳማ መስራቾች ነበርን እና እንደዚህ አይነት ትልቅ ክብርና ይዞ የነበሩንን አቋሞች መልሶ ማቋቋም ለኢትዮጵያ ክብር ነው እንጂ የሚቀንስበት ምንም ሊኖረው አይገባም ብዬ አምናለሁ። የአንዳንዶቹ ላይ ደርሻለሁ በመጽሐፍም በታሪክም ሰምተናል ስለ እነሱ እንደነ ሎሬት አፈወርቅ ተክሌ ለኢትዮጵያ በረከቱ በተለያዩ ሲያሰሩ ሰዎች፣ ብዙ ብዙ ጸሐፊዎች እንደዚህ አይነት ክብር ማግኘታቸው ለኢትዮጵያ ኩራት ነው እንጂ ከነሱም ከኢትዮጵያ አይቀንስም እና የዚህን ዓመት በዓል ትልቅ ያደረገው ብዙ ሰዎች ከተለያዩ ሀገሮች መጥተዋል። ከዩሮፕ መጥተዋል። ከኦስትሬሊያ መጥተዋል። ከተለያዩ አሜሪካ ከተሞች መጥተዋል እና ምን ያህል ለበዓሉ ብቻ ሳይሆን ስለ ኢትዮጵያ ታሪክ ለኢትዮጵያ ባህል ያላቸውን ክብር ስላሳዩን በጣም ከፍተኛ ክብር ነው ሁላችን የተሰማን። ኤርሚያስ፣ ኢትዮጵያ ውስጥ ቀደም ብሎ እንዳነሷቸው በተለያዩ ሙያ በስነ ጽሑፍ በስዕል የታወቁ ዛሬ በታሪክ የምናስታውሳቸው በቀዳማዊ ኃይለ ሥላሴ ሽልማት ድርጅት ለውቅና የበቁበት ይታወሳል። ያን በኢትዮጵያ ውስጥ የመቀጠል የወደፊት እቅድ ይኖር ይሆን? ድርጅታችሁ አሁን በዋናነት ትኩረቱ በዩናይት ስቴትስ የሚኖሩ ወይም በውጭ ሀገር የሚኖሩ ኢትዮጵያውያን ናቸው እና ወደዛ የማደግ ወደዛም የመቀጠል ሀሳብ ውጥኑ ይኖር ይሆን? እኛ በእውነት ያ ቢሆን በጣም ነው ደስ የሚለን፣ በጣም በጣም ነው ደስ የሚለን። ለምን አሁንም ዛሬ ብዙ ብዙ ለኢትዮጵያ የሚያበረክቱ ብዙ አዋቂ ኢትዮጵያኖች አሉ በተለያየ ዘርፍ እና ለነሱ እውቅና መስጠት ለአዲሱ ትውልድ ተስፋና ብርታት ነው እንጂ ምንም ሌላ ትርፍ የለውም እና በእውነት እኛ ያንን እድል አግኝተናል። ያንን አይተን ለማድረግ አዲሱ ትውልድ ደግሞ አብሶ ዛሬ ጠቅላይ ሚኒስትራችን ዶክተር አብይ አህመድ ትልቁን የኖብል ፒስ ፕራይስ ሲያገኝ ከጀርባው ላኮ ብዙ ታሪክ አለ። ብዙ ብዙ አዛውንት ኢትዮጵያኖች አሉ። ብዙ ለሀገራቸው የሚያበረክቱ ሰዎች አሉ እና እነሱም እንደዚህ አይነት እውቅናና ምስጋና ቢያገኙ እኔ በበኩሌ ትልቅ ትልቅ ደስታ እና ክብር ነው የሚሰማኝ እና በመዝጊያ ደግሞ በጣም ለማመስገን የምፈልገው እነ ወጣቶች እንደ ልጅ ነቢ አደምሴ፣ ልጅ አናንያ አበበ፣ ወይዘሮ ራሄል፣ ወይዘሮ ሩት ስራቸውን፣ ጊዜያቸውን ፈጅተው ይሄንን በማዘጋቸው እግዚአብሔር ስትልኝ ማለት ፈልጋለሁ። በለበኩል ደግሞ አዲስ ትውልድ ይሄንን መቀጠሉን የሚያሳይ ምስክርነት ነው ብዬ ወስዷዋለሁ። መልካም ወደፊትም የሚኖሩትን ሁኔታዎች ተከታትለን እንዘግባለን። ልዑል ኤርሚያስ ኃይለ ሥላሴ ኃይለ ሥላሴ፣ አቶ ነቢያት አክሊሉ ደምሴ፣ እንግዶቼ የሁለታችሁንም ለጊዜያችሁ አመሰግናለሁ። በጣም ጋብር ስለ ጋብር እናመሰግናለን።

Love at first, የሙዚቃን ሳይንሳዊ ስነልቦናዊና ማኅበራዊ ጥቅም በሚመለከት ከሙዚቀኛው ሄኖክ ተመስገንና ከዶክተር ዮናስ እንዳለ ገዳ ጋር ያደረኸውን ውይይት በመገረም ተከታተልሁ። ከዚህ ቀደም አትክልቶችም ሙዚቃ ይሰማሉ የሚል ስለ ሙዚቃ ሰምቼ ነበር። በተለይ በዚህ ዝግጅት ያዳመጥኩት ግን አስደንቆኛል ሲሉ አስተያየታቸውን በማስቀደም አንድ የራዲዮ መጽሔት ተከታታይ ለሁለቱ እንግዶቻችን ያሉትን ጥያቄ አድርሰውናል። ሌሎቻችሁም ደርሶናል። ሰዓታችን እንደፈቀደ ወደ ኋላ እናቀርባለን። እቁ ሙዚቀኛና አቀናባሪ፣ እንዲሁም የአንጎልና የነርቭ ሐኪሙ በቀጠሯቸው መሠረት ተመልሰዋል። ለአድማጫችንም ጥያቄ መልስ ይሰጣሉ። ቅንብሩን እናስቀድም። ሙዚቃ ያለበት ሆን ተብሎ ሙዚቃ የሚጫወቱበት ቤት ሙዚቃ ከማይዘወተርበቱ እንደምን ይለያል? ሙዚቃ ቀልብን ከማዝናናት፣ ውጥረትን ከማርገብ ባሻገርስ የጥንዶችን ፍቅር ስለ ማለምለሙ በቤተሰብ አባላት መካከል ለሚፈጠር የተሻለ መግባባት ምክንያት ስለ መሆኑ የሚተነትኑትን ሳይንሳዊ ጥናቶች ተንተርሰን አስገራሚውን የሙዚቃ ሚስጥርና ፋይዳ አስመልክቶ በጀመርነው ቅንብር ዛሬ ሁለተኛውን ገጽ ገለጥ እናደርጋለን። በሙዚቃ ወጋችን የምንሰማው የረቂቅ ሙዚቃ ቀማሪው ባህ የተጫወተው ድንቅ ሙዚቃ ይሁን፣ የቢትልስ አቀንቃኞች ያንቆረቆሩት ዜማ ብራድ ፔዝሊ ይሁን፣ ብሩኖ ማርስ አሊያም ኢትዮጵያዊ ለዛዎቹን እናምጣና የያሬድ መንፈሳዊ ዝማሪዎች ይሁኑ፣ የብዙዎችን ቀልብ መስረቅ የታደሉት ዕውቅና ገናና ድምፃውያኖቻችን የተጫወቷቸው ስልቶች ሆምብለንና አዘውትረን ማዳመጡ ይሳካለን እንጂ፣ እንደ ቅጣት ሙዚቃ ከሚቸረን በረከቶች ግን አናመልጥም። ድንገት የሙዚቃ ድምፅ ስንሰማ ቀልባችንን መላካችን እናም መንፈሳችን ዘና ማለቱ አይቀርም። አንዳንዴም የሙዚቃውን ስልት ተከትለን ወዝወዝ እንል ይሆናል። ታዲያ እንዲህ ግልጽ ከሆነው የሙዚቃ ድምፅ ከሚቀሰቅሰው ድንቅ ስሜት ባሻገር ምርጫችን የሆነ ስልት እየኮመኮምን ከሙዚቃው ባቡር ተሳፍረን ስልቱ ወደ ከሰተው ጊዜና ቦታ በምናብ እብስ በምንልበት ወቅት ከልቦናችን የዘለቀውን ያን አስደማሚ ስሜት ተከትሎም አንጎላችን የተፈጥሮ እምቅ አቅሙን ጥቅም ላይ ሊያውል ይነቃቃል። እናም በሙዚቃው ስልት ዳግም ይቃኛል። እንደ ጥናቶች ዋቢነት የምንወደውን ሙዚቃ በማድመጥ ብቻ አዲስ የምንለምዳቸውንም ስልቶች ጨምሮ አሁን ሙዚቃ በማድመጥ ብቻ አንድ ሁለት ብለን ከምንቆጥራቸው ዐሥራ ስድስት ያህል የሙዚቃ በረከቶች ጥቂቱን በወፍ በረር መልከት እናደርግ። የትውስታን አቅም ማበልፀግ ከሙዚቃ ልዩ ትርፋቶች ቀዳሚው ነው። የዚያ የሩቅ ዘመን የልጅነት ጊዜ ትዝታ ይቀሰቀሳል። የጠፉና የሰነበቱ ዘመን የጠገቡ ገጠመኞች ነፍስ ዘርተው ከትውስታ ማኅደር ተፈልቅቀው ድንገት ከተፍ ይላሉ የሙዚቃ ምትሃት በሚፈጥረው አንዳች ምስጢር። ሙዚቃ ኃይል የጤና መታወክ ያስከትለው አልያም ምርጅና ያደበዘዘና ያጠፋቸውን ትውስታዎች ሳይቀር መመለስ መቻሉ ያስደምማል። አምኔዥያ፣ ዲሜንሺያ እናም አልዛይመር የተባሉት በሽታዎች የሙዚቃን ጠቃሚ ኃይል ግሩም አድርገው ያውቁታል። ትኩረትን ለመሰብሰብ ይረዳል። ድንገት የሚወዱትን ሙዚቃ ከማጫወቻው ላይ ሲያዩ የሚሰማዎትን ስሜት ልብ ብለው ይሆን? ትኩረትን ለመሰብሰብ የሚረዳውን የሙዚቃ ኃይል ሰዎች ለተለያዩ ነገሮች ይጠቀሙበታል። በጥናትና አንድን ነገር ለመረዳት ጥረት በምናደርግበት ወቅት ጥሞና ለማድረግ ወይም ሐሳባችንን ዝብርቅርቅ ሲልብን ቀልባችንን ለመሰብሰብና አሊያም እንቅልፍ አልወስድ እያለ ሲያስቸግረን ሙዚቃ ሙሉ መንፈሳችንን በማረጋጋት ትኩረታችንን በዋናው ጉዳይ በእንቅልፍ ላይ እናደርግ ዘንድም ይረዳናል። በተለይ ለስለስ ብሎ የሚወርድና ሁለመናን የሚቆጣጠር የሙዚቃ ዐይነት ደግሞ ለፈጠራ ሥራ ያነቃቃል፣ ሐሳብን ለማፍለቅ ያግዛል። አለፍ ብሎም ገርብብ ያለን የጥበብ በር ከፍቶ ያስገባል። ይህን መሰሉ የሙዚቃ ድምፆች ታዲያ በተለይ የረቀቁ ሐሳቦችን የሚመለከተውን የአንጎል ክፍል በማነቃቃት ለፈጠራ ሥራ አመቺ ዕድል ይከስታሉ። የድምፁ መጠን ታዲያ በድምፅ መለኪያው ስሌት ሰባ ዴሲብል መሆኑ የሚመረጥ መሆኑን ጥናቱ ይጠቁማል። ከዚያ በላይ ድምፅ ያለው ሙዚቃ የሐሳብን መበታተን ከፍ ያደርጋል ነው የሚለው። አይኪው ወይም የአእምሮ ልቀት መጠን ይጨምራል። በሙዚቃ አካሚ ወይም ፈዋሽ ፋይዳዎችም አሉት። ሙዚቃ የሕመም ወይም የሥቃይ ስሜትን ይቀንሳል። ሐዘን የተጫነው አለያም ቁዘማ የበረታበትን ዙሪያ ገባ በአዎንታዊ ስሜት የመተካት ልዩ አቅምን ታድሏል። የተረበሸን መንፈስ ያረግባል። የልብ ሕመም ሕክምናን ስኬት ያቀላጥፋል። አካላዊ ቅልጥፍናና ፍጥነትን ለመጨመር ያግዛል። ነገሮችን ከተለያዩ አቅጣጫ የማየትና ሌሎችን የመረዳት ችሎታ ወይም ኢሞሽናል አይኪው ከፍ ያደርጋል። ሌሎችም ብዙ ብዙ ጥቅሞች አሉት። የሚወዱትን በማድረግ ይህን ሁሉ ትሩፋት መጎናጸፍ በእርግጥ ምንኛ መታደል ነው! አድማጮች የሙዚቃን ፋይዳ አስመልክቶ ያቀናበርነውን እዚህ ላይ ልቋችና በቃላችንም መሠረት በአንጎል አሰራርና የሙዚቃ ጉዳዮች ከፍ ያለ እውቅና ያላቸውን ሁለቱን እንግዶችን ልጋብዝ። ከዚያ በፊት ግን ተራራው ማዶ የዜማው ርዕስ ነው። ድምፃዊው የጃኖ ባንዱ ኃይሉ መርጊያ ነው። ለግሩም ጨዋታው እናመሰግናለን። አሁን ከእንግዶቻችን ጋር ወደምናደርገው ቆይታ ነው መወስዳችሁ። የቀደመ ፕሮግራማችንን ተከትሎ ከደረሱን የአድማጮች አስተያየቶችና ጥያቄዎች ያንዱን በማስቀደም ይሆናል የምንጀምረው። የሙዚቃን ሳይንሳዊ ስነ ልቦናዊና ማህበራዊ ጥቅም በሚመለከት ከሄኖክ ተመስገንና ከዶክተር ዮናስ እንዳለገዳ ጋር ያደረግከውን ውይይት በመገረም ተከታተል ሲሉ የተንደረደሩት ካሳሁን ይበልጣል የተባሉ አድማጫችን ናቸው ከዚሁ ከዋሽንግተን ዲሲ። ከዚህ ቀደም አትክልቶች ሙዚቃ ይሰማሉ የሚል ነገር ስለ ሙዚቃ ሰምቼ ነበር። በተለይ በዚህ ዝግጅት ያዳመጥኩት ግን አስደንቆኛል። ሙዚቃ ለጥናት ወይም ለአእምሮ ንቃት የሚረዳ እንደሆነ እኔም ምልክቱን አይቻለሁ። ከትምህርት ቤት የተሰጠኝን የጥናት ሥራ ለረዥም ጊዜ ሳነብና ስጽፍ ከቆየው በኋላ ሲሰለቸኝ ትንሽ ሙዚቃ ሰምቼ ወደ ሥራው ስመለስ የተሻለ የመነቃቃት ስሜት ይሰማኛል። እንግዶች ያሉት ትክክል ነው፣ ማለቴ ነው። ካሳሁን ይቀጥላሉ፣ ከተቻለ ብትጠይቅልኝ ሲሉም ጥያቄያቸውን ያስከትላሉ። ካሳሁን አንደኛ ደረጃ እያለን አንድ ጥልቅ የሙዚቃ ችሎታ ያላቸው የሙዚቃ መምህር ነበሩን። እኒህ ሰው በጣሊያን ሀገር ሙዚቃ ተምረው የተመለሱ ነበሩ። በፒያኖ ትዝታን ሲጫወቱ ልብ ይሰርቃሉ። እኔ እስከ ዛሬ እንደዚህ አድርጎ በፒያኖ ልብ የሚሰውር ሙዚቃ የሚጫወት ስለ እኚህ ባለልዩ ሙዚቃ ችሎታ መምህራችን የሚደንቀኝም ነገር አለ። ይኸውም ሰው ባለበት ሙዚቃ መጫወት አይወዱም ነበር። እኛም የምንሰማቸው ተደብቀን ከሙዚቃው ክፍል ውጭ ሆነን ነበር። ልዩ ክብረ በዓል ላይ እንኳን ችሎታቸውን የሚያውቁ ባለሥልጣናት ሳይቀር መድረክ ላይ ወጥተው ፒያኖ እንዲጫወቱ ሲለምኗቸው በፍጹም አይፈቅዱም። ታዲያ ከሚወዱት ሙዚቃ ለምን እንደሚሸሹ ብዙ ጊዜ ጠይቀናቸው ምክንያቱን በግልጽ ሊነግሩን ፈቃደኛ አልነበሩም። ሆኖም በውስጣቸው የተቀበረ አንዳች የስሜት ጉዳት ወይም ማስታወስ የማይፈልጉት ነገር ይኖር ይሆን የሚል ስሜት ይሰማኝ ነበር። እናም ለእንግዶች ጥያቄ ሙዚቃ በተቃራኒው የስሜት ስብራት ያመጣ የሆኖ የሚል ነው። የመምህራችን ከተጠበቡበት ሙዚቃ የመሸሽ ሚስጥራቸውስ ምን ይሆን? የሚያሳዝነው ታዲያ በሆዳቸው የተቀበረውን የሙዚቃና የስሜት ጉዳት ሳይነግሩን ከዚህ ዓለም በሞት ተለዩ። ባሰብኳቸው ቁጥር ዛሬም ድረስ ይገርመኛል። እንዲያው ነገሩ ምን ሊሆን ይችል ይሆን? ሲሉ ካሳሁን አስተያየትና ጥያቄያቸውን ይቋጫሉ። በቀጠሯችን መሰረት አግኝተናችኋል። ፕሮፌሰር ዮናስ እንዳለገዳ፣ ሄኖክ ተመስገን እንግዶቼ በድጋሚ እንኳን ደህና መጣችሁ። እንኳን ደህና ቆየ። እንኳን ደህና ቆየ። የአንጎል ሐኪሙንና ሙዚቀኛውን ምን አገናኛቸው የሚል ጥያቄ ነሳ ብዬ ነበረ። የቀደመውን ፕሮግራማችንን የተከታተሉ አድማጮች ግን ምን እንዳገናኛችሁ ሳይረዱ እንዳልቀሩ ገምታለሁ። አድማጫችን አቶ ካሳሁን ይበልጣል የሰማችሁትን ጥያቄ ታሪክ አያይዘው በግላቸው የሚያውቁትን ዋቢ አድርገው ነው የሚያነሱት። ሙዚቃ የሚወዱትን ያህል እሳቸው የሚያነሷቸው የሙዚቃ ሰውና መምህራቸው ከሙዚቃው ጋር ተያይዞ የተጎዱትን ነገር የሚያስታውሳቸውም ይመስላል። የሙዚቃ ማዋንታዊ ፋይዳ ነው እና በሰፊው የተነጋገር ነው ጉዳትም ሊታወስበት ይችላል ወይ? መልሶ ወደዚያ ዘመንና ጊዜ ይወስዳል ወይ የሚል ጥያቄ ያስነሳል። የኚህን ሰው ችግር በእርግጠኝነት እርሳቸው ካልሆኑ ወይም በቦታው የነበረ ሰው ካልሆነ መናገር ባይችሉም ምን ሊባል ይችላል የአንጎል ነገር ነውና፣ ፕሮፌሰር ዮናስ እርስዎን ላስቀድም። እሺ አሎላ። በመጀመሪያ ደረጃ አቶ ካሳሆን አድማጩ ሀሳባቸውን በጥሩ ሁኔታ አቀነባብረው ነው ያቀረቡት ለጥያቄው። መንደርደሪያ የሰጡት መረጃ በጣም ጥሩ ነው። በአጠቃላይ አንድ ነገር ስናስታውስ ስቴት ዲፐንደንት ሪኮል ማለትም በዛ የነበርንበት ለምሳሌ ያክል እኔ ጥላሁን ገሰሰ እሑታ ያስከፋል ለምሳሌ በአስራ ዘጠኝ መቶ ሰባ ዓመተ ምሕረት አዳምጬው ከሆነ በማዳምጥበት ጊዜ የነበረውን ወንዙን ሸንተረሩን የሚመስል ነገር ሊያመጣ ይችላል። ከአስር አመት ከሀያ አመት በኋላ ተመልሼ ስሰማ ያንን ወደዛ ቦታ ሊወስደኝ ይችላል። ወይንም ደግሞ ያንን ሙዚቃ ስሰማ የነበረውን ወንዝና ሸንተረር የሚመስል ነገር ሌላ ቦታ ሌላ ሀገር ሂጄ በማይ ጊዜ ወደዛም ያንን ሙዚቃ ሊያመጣው ይችላል እና ሙዚቃ በምንሰማበት ጊዜ በአካባቢ ያለውን ኮንቴክስት በአካባቢ ያለውን ሁኔታ ዛፉን ሸንተረሩን፣ ወንዙን፣ ቤቱን ወይም ስሜቱን ሙዚቃው መልሶ ሊያመጣው ይችላል። ይሄ ስቴት ዲፐንደንት ሪኮል የሚባለው ነው በእንግሊዝኛ። ሁኔታው መሰረት ያደረገ ቦታውና ጊዜው ጋር የተዛመደ እንደማለት ማለት ይሆን? ልክ ነው፣ ትክክል። ጥሩ አድርገህ ነው የተረገብከው። ሌላው እንግዲህ ይህ የፒያኖ መምህር እንደዚህ አይነት ትልቅ ችሎታ እያላቸው ለምን አደባባይ ሸሹ የሚለው ምናልባት እንደሆነ ችግር ሊያጋጥማቸው ሊሆን ይችላል። ነገር ግን በአጠቃላይ በፈረንጆቹ ፐርፎርማንስ አንግዛይቲ ማለትም መድረክ ላይ ወጥቶ መናገር፣ መዝፈን አንዳንድ ዘፋኞች ወይም ንግግር አድራጊዎች ምንጊዜም ወደ መድረክ ሲወጣ ትንሽ ልቤ ትር ትር ማለቱ አይቀርም፣ ትንሽ ፍርሃት ፍርሃት ይለኛል። ከዛ ግን ወዲያውኑ ስቀጥል እየተረጋጋው ሄዳለሁ ይላሉ። ስፖርትም እንደሱ ነው። እከታተላለሁ የስፖርት ዜና እና ሲናገሩ፣ አሁን የእግር ኳስ ጨዋታ የአሜሪካውም የውጭ ሀገሩም ገና ሲጀመር ተመልካቹ ሰባ ሺህ ስልሳ ሺህ ሰው ያያቸዋል። አንዳንድ ጊዜ ያንን የስጋት ስሜት ለማብረድ በእጁ አንዱ ማዕቀብ ብሎት ብዙ ለስህተት የማያጋልጥ አይነት ቀለል ያለ እና ብዙ ረቀቅ ያላለ እንቅስቃሴ በማድረግ ሰውነታቸውን፣ መንፈሳቸውን ካረጋጉ በኋላ ከዛ በኋላ ነው ወደ ከበድ ያለ እና አስቸጋሪ የሆነ የጨዋታ ስልት የሚከተሉት። በተወሰነ ደረጃ ሰው መድረክ ላይ ሲወጣ የተወሰነ ኤክሳይትመንት፣ የተወሰነ ስጋት ሊኖረው ይችላል። ዋናው ትልቁ ጥያቄ ያንን ስጋት እና ፍርሃት መሸሽ ከጀመረ ለአጭር ጊዜ ያንን መድረክ በመሸሽ ግለሰቡ ስጋቱ ሊቀንስለት ይችላል። በረዥሙ ግን ሲታይ ጉዳቱ ያመዝ። ስለዚህ ቦብ ማርሌም እንደሚለው የዛሬዋን ትንሽ ጦርነት ዛሬ ከሸሸ ከባዱ ጦርነት ከብዙ ዓመት በኋላ ያጠፋሃል ነው የሚል አይነት አለ እና ይሄ በፈረንጆቹ ኤክስፔሪየንሻል አቮይዳንስ የማይመችን ስሜት መሸሽ ሁልጊዜ ጠቃሚ አይደለም፣ እንዲያውም በረዥሙ ሲታይ ጉዳት አለው እና እኚህ ሰው እንግዲህ ያጋጠማቸው አይታወቅም፣ ግን በትክክል ያንን ችሎታ ይዘው እውቀታቸው የጋን መብራት ሆኖ ህዝቡ ሳያውቀው ማለፋቸው ያሳዝናል። እና ምናልባት እንግዲህ አንድ ያጋጠማቸው ከባድ ሁኔታ ነበር። ያንን ከመጠን በላይ የመሸሽ ኤክስፔሪየንሻል አቮይደንስ ሊሆን ይችላል። እንግዲህ ግምት ነው። በእርግጥ ጉዳቱ ደረሰብኝ የሚለው ሰው በሌለበት በሀሳብ ብቻ የሚነገር ነው። አቶ ካሳሁን ጠቃሚ አስተያየት ያገኙ ይመስለኛል። ፕሮፌሰር ዮናስ አመሰግናለሁ። ሄኖክ ወደ አንተ ልምጣ። አንተስ እድሜ ልኩን ከሙዚቃና ከሙዚቃ በረከቶች ጋር እንደኖረ ሰው እንዲህ ያለ ገጠመኞች ሰምተህም አይተህም ታውቅ ከሆነ ከእነሱን ጋር ልታዛምድልን ትችላለህ። እኔ አንድ ሌላ ኬዝ ነው የማውቀው ከዚህ ጋር የሚመሳሰል ቦስተን አካባቢ አንድ የታወቀ ሙዚቃ አስተማሪ ነበር፣ ፒያኖ አስተማሪ። ስሙ ለጊዜው ጠፍቶብኛል፣ ግን በጣም ትልልቅ በአለም ላይ የታወቁ ሙዚቀኞችን ቺኮሪያ ከቦስተን አካባቢ ነው። ከቼልሲ ትንሽ ወጣ ብሎ ሰበር ውስጥ ነው ያለው። እዛ ቦስተን ድረስ በዓለም ትልቅ ደረጃ የደረሱ እንዲካሄድ ችሉ ን ፍላጋ መጥተው ከሱ ይማሩ ነበር። ይሄ ሰውዬ ግን በጣም በአስተማሪነቱ ቢታወቅም እሱ ጋር ሄደው ትምህርት መማር ልክ እንደ ጉሩ ነው። ግን አንድ ጊዜም ሬከርድ አርገዋቅም ወይም ስቴጅ ላይ ወጥቶ ጫቅም። በማስተማሩ የታወቀው ችሎታውን ደግሞ ሄደው ከሱ ሌሰን የሚወዱት ወርልድ ክላስ ሙዚቀኞች መሰክሩለታል። ግን ፐርፎም ማድረግ አይፈልግም ትረስት ስለሌለው እንደሆን ወይም መጫወት ሌቭሉ በጣም ሀይ ሌቭል ነው፣ ግን ምንም ነገር ከዳርጉ አቅም ራሱን ሞቶ ናን ማግኘት ይችላል፣ ግን አይፈልግም አይፈልግም ማስተማር ብቻ ነው። አሁን በሕይወት የለም። ለምን እንደሆነ አይገባኝም። እሱን ኬዝ ነው የማውቀው። ብዙ ጊዜ እኔ እንደመስለኝ ለራሴን ባለኝ ኤክስፔሪየንስ ሙዚቃ መጫወት አንድ ትልቁ ሳቲስፋክሽኑ እየተጫወት ንሳለ ከኦዲንሱ የምናገኘው ፊድባክ ከኦዲንሱ ጋር ኮሚኒኬት ለማድረግ እንደ ኮሚኒኬሽን ቱን አንደኛው ሙዚቃ ፓርቱ ና ኦዲየንስ ከሌለ ለብቻ ወይም ቤት ውስጥ መጫወት የሬር ኬጅ ይመስለኛል። ብዙ ሙዚቀኞች በሰው ፊት መጫወት ያቀለቡት ከሰው ኤነርጂ ማግኘት ስርጋር እነሱም ለሰው ኤነርጂ መስጠት ይፈልጉ ይመስለኛል። ስለዚህ በዩዥዋል አይደለም ኤግዛክት ሲዙን ከባድ ነው እንደዚህ ነው ለማለት ዶክተር ያና ያለው ጥሩ ልጅ ሊሆን ይችላል የስቴጅ ፍራይት ወይም የፐርፎርማንስ አንዛይቲ ወይም ደግሞ በሰው ፊት ከመጫወት ጋር ከዚያስ የደረሰ አንድ ኔጌቲቭ ኤክስፒሪየንስ ካለ ስካር እንዳያደርጋቸው ወይም እንደሁል ጊዜ እንደ ጠባሳ ሆነው አንጎላቸው ውስጥ ሊቆይ ይችላል። ግን ከባድ ነው ብሎ ለመናገር። መልካም ከአንተ ጀምሬ ወደ ፕሮፌሰር የናሱ ሄድበት። ሌላ ጥያቄ ላንሳ። ለረጅም ጊዜ ሙዚቃ የሚሰሙ ሰዎች የሙዚቃ ፍቅር የጠና መሆኑ ይታወቃል። ሙዚቃ እንደሚጫወቱ ሰዎች በዛ ሙዚቃ ይጠመዳሉ። አንዳንዶች ሱስ ይሆናል እስከሚለው ድረስ ይሄዳሉ። በእርግጥ ሱስ ነው የሚለውን የአንጎል አሰራርና ሱስ የሚባለው የሚታይበት መንገድ ከሕክምና አንጻር ፕሮፌሰር ዮናስ ይመለከቱልናል። ለአንተ ግን እንደ ሙዚቀኛ እንግዲህ ሱስ አዘውትሮ የሚደረግ ነገር ነውና ካልተጫወትክ የጎደለ ስሜት የሚሰጥ በታዳሚነት የምታውቃቸው የረጅም ጊዜ የመድረክ ተከታታዮች በምታያቸው መድረክ በርቅም በቅርብም የምታውቃቸው ነገሮች ካሉ ሙዚቃ እንደ ተወዳጅነቱ አዎንታዊ ፋይዳዎቹ እንደ መበርከታቸው ሱስም ያስይዛል ወይ? የሙዚቃ የሚባል ሱስስ አለ ወይ? አንተ እስከምትረዳው አሁን በሙዚቃ ሶስትነት ጥያቄና ሌሎች አስደማሚ ርዕሰ ጉዳዮች ዙሪያ የጀመርነው ወግ አላበቃም። አድማጮች በዛሬው ማርች 8 የሴቶች ቀን እዚህ ዋሽንግተን ዲሲ ውስጥ የተከናወነውን ስነ ስርዓት ተንተርሶ ለተጠናቀረው መግቢያችን ላይ ለሰማችሁት ልዩ ዘገባ ቦታ ለመፍጠር ከሙዚቀኛው ሄኖክ ተመስገንና ከአንጎላ ኪሙ ፕሮፌሰር ዮናስ እንዳለገዳ ጋር የነበረን እንዳጎስ ያለ ወግ ከቅምሻ በላይ ማሰማት አልቻልንም። በመቼው ሳምንት ፕሮግራሞቻችን ይቀርባሉ። በድረ ገጻችንና በፌስቡክ ገጻችን ላይ ግን ሙሉን አስቀድመን እናኖራለን። በዚሁ የአየር ሰዓት ጥበት የተነሳ የንጉሴ አክሊሉንም መስኮት የዛሬ መስተንግዶ ማቅረብ አልቀናንም። ይቅርታ እንጠይቃለን። በርካታ ታዋቂ ድምፃውያንና ሙዚቀኞችን ጨምሮ ስለ ሙዚቃ አስገራሚ ፋይዳ የሰራነውን ፕሮግራም መውደዳችሁን ገልጻችሁልናል። አመሰግናለሁ። የእድሜን አብላጫ ከሙዚቃ ጋር ነው የኖርኩት፣ ነገር ግን ይህን ሁሉ የሙዚቃ ምስጢር አላውቅም ነበር፣ ብዙም ተምሬበታለሁ ያልከኝን ወዳጄንም ለመልእክት አመሰግናለሁ። ታዲያ በገዛ እንደ በታችሁ ሀሳባችሁን ለአድማጮች ማድረስ የምትሹ ድምፃውያንና የሙዚቃ ሰዎች አሁንም ክፍት ነው። በሚቀጥለው ፕሮግራማችን እናስተናግዳለን። ሌሎች አድማጮቻችንም የላካችሁ ልን በሚቀጥለው ፕሮግራማችን እንደምናስተናግድ ቃል እየገባው የዛሬውን ግን በዚሁ ልንቋጭ ነው። አሁን የቀረን ለደህና እደሩ ስንብት ታዲያ ከማጠቃለያ ዜና ንባቡ በኋላ እመለሳለሁ። እስከዚያው ግን ከጀመርናት ሞት ካለየን በቀር ይሽር i shall What color አገልግሎት ዘወትር በየዕለቱ ከምሽቱ ሶስት ሰዓት እስከ አራት ሰዓት በ22 በ25 እና በ31 ሜትር ባንዶች እንዲሁም በናይል ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ ሶስት ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢ ያሉ አከበደ ነኝ ከተረኛው አቀናባሪ ብርሃን ኃይሉ ጋር በዚሁ ተሰናበትን። ሰላም፣ ደህና እደሩ።